የደቡብ ሱዳን መንግስትና አማጽያን እዚህም እዚያም እየተዋጉ ነው። አንዳቸው በሌላኛቸው ላይ መፎከራቸውም አልቆመም። በጦርነቱ የሰላማዊ ሰዎች ሕይወት ማለፉና ዜጎችም ከቀያቸው መሰደዳቸው ቀጥሏል። መንግስት ከአስር ቀናት በፊት የአማጽያን ጠንካራ ይዞታ የነበረችውን ኢትዮጵያ ድንበር አቅራቢያ የምትገኘውን ፓጋግ የተባለችውን ከተማ መያዙን አስታውቆ ነበረ። አማጽያን ደግሞ ከሳምንት ባነሰ ጊዜ ውስጥ መልሰው በእጃቸው እንዳስገቧት ከትናንት በስቲያ ተናግረዋል። የአማጽያኑ ምክትል ቃል አቀባይ ኮሎኔል ላምፓውል ጋብርኤል ጦራቸው የመንግስት ወታደሮችን ከሰሜን ምስራቋ ፓጋግ ሲያስወጣ አብዛኛዎቹ ወደ ኢትዮጵያ መግባታቸውን እንደተናገሩ አሶሲየትድ ፕሬስ ዘግቧል። መንግስት ግን ለዚህ ዘገባ ማረጋገጫ አልሰጠም። የደቡብ ሱዳን ውጊያ ማብቂያ ማጣቱ፣ የሰላሙ ጥረትም አለመሳካቱ የሀገሪቱ እጣ ፈንታ ምን ይሆናል የሚለውን ጥያቄ ሁሌም ያስነሳል። ዶችቨለ ስለዚሁ ጉዳይ የጠየቃቸው በኢትዮጵያ የውጭ ግንኙነትና ስልታዊ ጥናት ተቋም የፖለቲካ ተንታኝ አቶ አበበ አይነቴ ችግሩ እስኪፈታ ጊዜ መውሰዱ አይቀርም ይላሉ ላለፉት አምስትና ስድስት አመት የቆየው ችግር እንደው በቀላሉ በአጭር ጊዜ ሊፈታ የሚችል አይደለም ምክንያቱም ችግሮቹ ከጊዜ ወደ ጊዜ መልካቸውና ይዘታቸውን እየቀየሩ የመጡበት ሁኔታ ነው ያለውና ችግሩን ጦርነቱን ማካሄዱ እና ችግሩ መፈጠሩ በአንድ ነገር ሆኖ ግን እንደዚህ አይነት ገና በኢኮኖሚም ያልዳበረ ያልጠነከረ ሀገር ላይ የሚከሰት ግጭት በአጭር ጊዜ መልክ አግኝቶ ምላሽ አግኝቶ ወደሚፈለገው ነገር ለማምጣት ትዕግስትም ይጠይቃል፣ ጊዜም ጉልበትም የሰው ሀብትም የሀገር ሀብትም መብላቱም አይቀር ነው እና አሁንም ቢሆን ጊዜ መውሰዱ አይቀርም። በውጊያ ጦርነቱ መሀል የደቡብ ሱዳን መንግስት በሰጠው ምህረት መሰረት እስካሁን ሰላሳ የፖለቲካ እስረኞችን ፈቷል። እስረኞቹ የተፈቱት ባለፈው ግንቦት የሀገሪቱ ፕሬዝዳንት ሳልቫኪር ብሔራዊ ውይይት ለማመቻቸት ባደረጉት ምህረት መሰረት ነው። ሁሉም ማለት ይቻላል የታሰሩት የአማጽያኑን መሪ የቀድሞውን ምክትል ፕሬዝዳንት ሬክ ማቻርን ትደግፋላችሁ ተብለው ነው። አማጽያን እርምጃውን መልካም ጅምር ሲሉ አወድሰውታል። ኪር እነዚህን እስረኞች ያለ አንዳች ቅድመ ሁኔታ መፍታታቸው በሀገሪቱ ማቆሚያ ያጣውን ግጭት ለመፍታት መቁረጣቸውን ያሳያል ተብሏል። አቶ አበበም እርምጃውን ተስፋ ሰጪ ብለውታል። በጣም ተስፋ ሰጪ ነገር ነው። ምክንያቱም ተማጽያን ኃይሎች ካቀረቧቸው ቅድመ ሁኔታዎች አንዱ የታሰሩብን አባላትና ደጋፊዎቻችን ይፈቱ የሚል ነው። ፖለቲከኞቹ ይለቀቁ ከስር የሚል ነው። ስልጣን ያለው የደቡብ ሱዳን መንግስትም የተቃዋሚዎችን ጥያቄ ተቀብሎ እንደተጠቀሰው የተወሰነ ቁጥር ያላቸውን ተቃዋሚዎች ከስር ለቋል። ይሄ በሁለቱ በኩል ያለውን የመቀራረብና ለመነጋገር ያለውን ፍላጎት የሚያሳይ ነው። በሌላ መልኩ ቀደም ሲል የተናጠል ተኩስ አቁም ማድረጉም ይሄ በራሱ በደቡብ ሱዳን መንግስት በኩል የለውጥ የአቋም ለውጥ እየታየ ለመምጣቱ ማሳያ ተደርጎ ሊወሰድ ይችላል። የሰብአዊ መብት ተሟጋች ድርጅቶች ሰላሳ ሰዎች ብቻ መፈታታቸው ችግሩን መሸፋፈኛ ነው ሲሉ አጣጥለዋል። እነሱ እንደሚሉት አሁንም በሺዎች የሚቆጠሩ ደቡብ ሱዳናውያን በህገወጥ መንገድ አሁንም እንደታሰሩ ነውና የደቡብ ሱዳን የሰላም ጥረት ባለበት እንደቆመ ነው። ካሁን በኋላ ታዲያ የደቡብ ሱዳን የሰላም ተስፋ ምን ሊሆን ይችላል? አቶ አበበ። በደቡብ ሱዳን ዘላቂ ሰላም ለማምጣት ከጎረቤት ሀገሮችም ከዓለም አቀፉ ማህበረሰብ የሚበልጥ የሱዳን መንግስትና የሱዳን ህዝብ ነው ባለቤቱ። በቀጥታ ተጎጂውም ተጠቃሚም የደቡብ ሱዳን ህዝብና መንግስት ስለሆነ የመጀመሪያውን እርምጃ መውሰድ ያለበት የደቡብ ሱዳን መንግስት ነው። በሁለተኛ ደረጃ አማፂው ኃይል ነው። በሶስተኛ ደረጃ ጎረቤት ሀገሮችና ዓለም አቀፉ ማህበረሰብ የደቡብ ሱዳንን ችግር ለመፍታት ከመቼውም ጊዜ በላይ ካለፈው ስህተት፣ ካለፈው ጉድለት ተምረው በቀጣይነት ዘላቂ ሰላም ለማምጣት በሚያስችል መልኩ መንቀሳቀስ አለባቸው።